የደቡብ ሱዳን የሰላም ስምምነት ተቆጣጣሪ ኮሚሽን ሊቀመንበር የቀድሞው የቦትስዋና ፕሬዚዳንት ፌስቱስ ሞጋኤ፣ የፕሬዚዳንት ሳልቫኪር መንግስት፣ በሬክ ማቻር የሚመራው አማጺ ቡድንና በእስር ላይ የነበሩ ፖለቲከኞች ጁባ ላይ ከትመዋል። እንደ ደቡብ ሱዳን የዜና አገልግሎት ከሆነ የቀድሞዎቹ ባላንጣ ፖለቲከኞችና አደራዳሪዎቻቸው በደቡብ ሱዳን ሊመሰረት ለታቀደው የሽግግር መንግስት ሚኒስትሮችን በመምረጥ ላይ ናቸው። በስምምነቱ መሰረት አዲሱ የደቡብ ሱዳን የሽግግር መንግስት 30 ሚኒስትሮች የሚኖሩ ሲሆን 16ቱ አሁን በስልጣን ላይ ከሚገኘው መንግስት፣ አስሩ ደግሞ በሬክ ማቻር ከሚመራው ቡድን የሚሾሙ ናቸው። ቀሪዎቹ ሁለት የሚኒስቴር ቦታዎች በእስር ላይ ለነበሩ ፖለቲከኞች፣ ሁለቱ ደግሞ ለሌሎች የፖለቲካ ፓርቲዎች መታቀዳቸውን የዜና ምንጩ ጨምሮ ዘግቧል። የደቡብ ሱዳን ተቀናቃኝ ኃይሎች ለሁለት ዓመት የዘለቀውን የእርስ በርስ ጦርነት በማብቃት ከዚህ ስምምነት ላይ እንዲደርሱ ለማስቻል የምስራቅ አፍሪቃ የልማት በይነ መንግስታት የመምጣት ባለስልጣን ኢጋድ እና ዓለም አቀፉ ማህበረሰብ እልህ አስጨራሽ ሂደት ውስጥ አልፈዋል። የደቡብ ሱዳን የሰላም ውል ተቆጣጣሪና አጣሪ ቡድን ዋና ኃላፊ የሆኑት አምባሳደር ተፈራሽ አውል አሁን በደቡብ ሱዳን ለተደረሰበት የሽግግር ምስረታ የቀጠናው አገራት መሪዎችና ክፍለ አህጉራዊው ድርጅት ከፍ ያለ ሚና መጫወታቸውን ይናገራሉ። አምባሳደሩ የክፍለ አህጉራዊው ተቋም ልፋት መና እንደማይቀርም ተስፋ አድርገዋል። እነዚህ መሪዎች በየጊዜው እየተበረታቱ እየገቡ ሲገናኙ ከርመዋል። እነሱ ደግሞ ራሳቸው በአመራሩ ውስጥ ባላቸው በራ በየረ ጎራቸው ባለው ችግር ተወጥረው ስለነበረ ያንን ችግር እየፈቱ መጥተው አሁን የሁለቱም ወገኖች አመራሮች ይሄ ነገር ተግባራዊ እንዲሆን በወሰኑት መሰረት ተግባራዊ የሆነ ነው እና የሁለቱ ሚና ሌላው መሪዎች ካደረጉት ጋር አብሮ ተዳምሮ ከፍተኛ አስተዋጽኦ ያለው ነው። ይሄ እንግዲህ ነገሮችን ወደ ኋላ ተወጥ አድርጎ ከእኔም ትንሽ መስዋዕት፣ ከእንተም ትንሽ መስዋዕት እናድርግ በማለት በዚህ በመደራደሪያው መንፈስ ነው እና ተስፋ አለን። እንግዲህ የሽግግሩ መንግስት ሲቋቋም ሚስትር ሪክ ማሻር ይገባሉ። ዶክተር ሪክ ማሻር አሁን የሳቸው ምክትል ጁባ ነው ያሉት። ፕሬዚደንት ሳልቫ ኪር ደግሞ ባለሟሎቻቸው ከአጋሮቻቸው ጋር አንድ ላይ መክረው አሁን የትራንዚሽናል ሁኔታውን እያመቻቹ ነው እና በዚህ ላይ ደግሞ የቦትስዋናው ፕሬዚደንት በኢጋድ መሪዎች ተመርጠው የኮሚሽኑ ቼርማን እንዲሆኑ ስለ ስለተደረገ እና እሳቸውም ከፍተኛ ጥረት እያደረጉ ነው እና ኢጋድ በሚገባ ያንን ግዴታውን ተወጥቷል ማለት ይቻላል። የምስራቅ አፍሪካ የልማት በይነ መንግስታት ከብሪታንያ፣ ኖርዌይ እና ዩናይትድ ስቴትስ ጋር በመሆን የሽግግር ምስረታ ሂደቱንና የስልጣን ክፍፍሉን የመከታተል ኃላፊነት ተጥሎባቸዋል። በስምምነቱ መሰረት የሽግግር መንግስቱ ለዘጠና ቀናት የሚቆይ ይሆናል። የደቡብ ሱዳን ተፋላሚ ኃይላት ልዩነቶቻቸውን በማጥበብ የሰላም ስምምነቱን በፈረሙበት ወቅት ዋና አደራዳሪው አምባሳደር ስዩም መስፍን ሰነዱን አስተማማኝ የሆነ ስምምነት ብለውት ነበር። ጸጥታ ጉዳዮች ላይ ያተኮረ ነው። በዚህ ጉዳይ ላይ ሳይስማሙ የስምምነቱ አንቀጾች ተግባር ላይ ሊውሉ አይችሉም። ለምሳሌ ኃይሎቻቸውን የማራራቅ ጉዳይ፣ ወደ ተለያዩ ካምፖች የማሰባሰብ ጉዳይ፣ በጁባ የሚኖረው የጸጥታ አከባበር፣ በሌሎች ከተሞች የሚኖረው እንዴት ይሆናል የሚለው በሙሉ ተስማምተውበታል። ስምምነቱን ከፈረሙበት ጊዜ ጀምሮ እስካሁን ተግባራዊ ለማድረግ አስቸግሮ ነው የነበረው በዚሁ ዛሬ በተስማሙበት ላይ ሳይስማሙ በመቆየታቸው ነው። ከእንግዲህ ወዲህ ተግባራዊ ለማድረግ የሚያግድ ያልተጨረሰ ነገር ያልተደራደሩበት ጉዳይ የለም ማለት ነው። ስለዚህ በቀጥታ ኃይሎቻቸውን የማራራቅ ጉዳይ፣ ወደ ካምፕ የማስገባት ጉዳይ ይገባሉ። በጁባ የሚኖረው የጸጥታ አስከባሪ ኃይል ማነው የሚለው ከሁለቱም የተውጣጣ የፖሊስ ኃይል ይሆናል። በጁባ ያለው ጦር ሰራዊት፣ የመንግስት ጦር ከጁባ 25 ኪሎ ሜትር ወጥቶ ይሰፍራል። እንደዚሁም በቦር በቤንቲዩ በማላካል ያሉት የመንግስትም የተቃዋሚ ኃይሎችም ህብረተሰቡ ከሰፈረበት ቦታ ይወጣሉ። የፖሊስ ኃይል በጋራ ያቋቋ ቁማሉ። ስለዚህ አስተማማኝ የሆነ ስምምነት ጊዜ ወስዶ ተስማምተውበታል። ከእንግዲህ ስምምነቱን ተግባራዊ ለማድረግ የሚያስችል ቀና መንገድ ተፈጥሯል ማለት ነው። አምባሳደር ተፈራሻው የውጭ ጣልቃ ገብነት ካልኖረ በቀር ደቡብ ሱዳን ዳግመኛ ወደ ቀውስ አትገባም የሚል ክርክር ያቀርባሉ። አሁን ይሄ በሎካላይዝድ በሆነ መልኩ መቆራቆዝ አልፎ አልፎ በተራ ወታደሩና በምንዝሩ በኩል ያለው አንዳንድ አለመግባባት ሊኖር ይችላል። ይሄ የሚኖር ነው። ወደፊትም ደግሞ ቀስ እያለ በሂደት የሚፈታ ነው። ነገር ግን ዋናው አሁን ትልቁ የተቃዋሚ ኃይል ገብቷል። ትልቁ የመንግስት ኃይል ጁባ ላይ አብሮ ተደራድሯል። ጁባ እንደገና ዲሚሊታራይዝ ወይም ከወታደራዊ ትጥቅ ነጻ በማድረግ በተወሰኑ የጸጥታ ኃይሎች ብቻና በፖሊስ እንዲጠበቅ ስምምነት ተደርጎ አሁን ይሄ ተግባራዊ እየሆነ ነው። እና ይሄ እንግዲህ ተስፋ አለን እንደማይቃወስ። ቀውስ የሚመጣው የውጭ ኃይሎች የገዛ ጥቅማቸውን የሚያሳድዱ ወይም ያችን ሀገር ለመበዝ በሚፈልጉ እንደገና ደግሞ በየፊናቸው ጸብ ያጫሩ እንደሆነ ነው። ይህ እንዳይሆን ደግሞ የዓለም አቀፉ ህብረተሰብ ነቅቶ እየጠበቀን እያገዘም ነው። በአገራት ግንኙነት የእርስ በርስ ጦርነት፣ ግጭትና ጣልቃ ገብነት ላይ ትኩረቱን አድርጎ የሚሰራው የአሜሪካኑ ፎሬን አፌርስ የተሰኘ መጽሔት ለደቡብ ሱዳን ቀውስ ከፖለቲከኞቹ በተጨማሪ የውጭ አገራት ጣልቃ ገብነት ምክንያት መሆኑን ያተታል። በደቡብ ሱዳን ቀውስና በተደጋጋሚ ወድቆ ሲነሳ በከረመው የሰላም ድርድር የአካባቢው አገራት የጥቅም ግጭት አንዱ ምክንያት ለመሆኑ የጸጥታ ተንታኞች ይስማማሉ። ይህ ደግሞ የምስራቅ አፍሪቃ የልማት በይነ መንግስታት አባል አገራትን እንደሚጨምር በኢትዮጵያ ሰላምና ልማት አለም አቀፍ ጥናት ተቋም ከፍተኛ ተመራማሪ የሆኑት አቶ አበበ አይነቴ ይናገራሉ። በኢጋድ ውስጥ እንግዲህ የጥቅም መለያየቶች እንዳሉ ነው የሚያሳየው። በኢትዮጵያ መንግስት በኩል ተደጋግሞ ሲገለጽ እንደነበረው ኢትዮጵያ በደቡብ ሱዳን ሰላም እንዲመጣ ነው የሚፈለገው። ብዙም የኢኮኖሚ ኢንትረስት የዛን ያህል የሌሎችን ያህል ብዙም አልነበረም። እንደዚሁም በኬንያ በኩል ብዙ የኢኮኖሚ ኢንትረስቶች በተለይ ከዚህ ከቢዝነስ ከባንክ ከኢንሹራንስ ጋር በተያያዘ በንግድ ልውውጥ መረገድ በዩጋንዳ በኩልም እንደዚሁ ከሚሊተሪው ከሚገኘውም ሆነ በንግድ ካለው ጠቀሜታ አንጻር እንግዲህ የኢንተረስቶች መለያየት የእጋዱን የአደራዳሪነት የሸምጋይነት ሂደት እንቅፋት ስፈጥር ቆይቷል። እንደ ሰብዓዊ መብት ተሟጋቹ ሂማን ራይትስ ዎች ከሆነ በሺዎች የሚቆጠሩ ደቡብ ሱዳናውያን በዘራቸው አሊያም በፖለቲካ አቋማቸው ተለይተው ተገድለዋል። ወደ ሁለት ሚሊዮን የሚጠጉ ሰዎች ደግሞ የመኖሪያ ቀያቸውን ጥለው ተሰደዋል። ሌሎች በአስር ሺዎች የሚቆጠሩ በተባበሩት መንግስታት ድርጅት የስደተኛ ጣቢያዎች ለመጠለል ተገደዋል። ትላልቅ የሚባሉ የደቡብ ሱዳን ከተሞች፣ የጤና ማዕከላት፣ ሆስፒታሎችና ትምህርት ቤቶች በቀውሱ ተዘርፈዋል፣ ፈራርሰዋል። የሰብዓዊ መብት ተሟጋቹ በደቡብ ሱዳን ተቀናቃኝ ኃይሎች ዘንድ የተጠያቂነት መጥፋት ለቀውሱ መባባስ ሁነ ከፍተኛ አስተዋጽኦ ማበርከቱን ይናገራል። በሁሉም ተቀናቃኝ ኃይሎች ዘንድ የሚገኙ የጦርና ፖለቲካ መሪዎች በወታደሮቻቸው የሚፈጸሙ የሰብአዊ መብት ጥሰቶችን፣ ግድያና ወንጀሎችን ለመከላከልም ሆነ ለማስቆም ቸልተኛ ናቸው ሲሉ ይተቻሉ። አምባሳደር ተፈራ ሻውል የሬክ ማቻር ኃይል ወደ ጁባ ገብቶ ድርድር መጀመሩ ለደቡብ ሱዳን ቀውስ ሁነኛ መፍትሄ እንደሆነ ያምናሉ።